በጋሞ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ የማንነት ግጭት ምክንያት የተፈናቀሉ ከ37 ሺህ በላይ የባስኬቶ ልዩ ወረዳ ተፈናቃዮች በረሃብ እየተሰቃዩ መሆናቸውን ገለጹ። ሰብአዊ ድጋፍ ተቋርጦ እንደነበር የወረዳው አስተዳዳሪ ገልጸው በአካባቢው አሁንም የፀጥታ ችግር ስላለ ተፈናቃዮችን ወደ ቀያቸው ለመመለስ መቸገራቸውን አመልክተዋል። ተፈናቃዮቹ በቂ ድጋፍ እንደማይደረግላቸውና እስካሁን በምግብ እጥረት ሰባት ህጻናት መሞታቸውን አስተዳዳሪው ገልጸዋል። በቂ ትኩረት ባለመሰጠቱ የሰብአዊ ድጋፍ አቅርቦት የተቋረጠ መሆኑን ያሳወቀው የደቡብ ክልል አደጋ ስጋት ስራ አመራር ለተፈናቃዮቹ ድጋፍ የማድረግና ወደ ቀያቸው ለመመለስ የሚያስችል ስራ እየተከናወነ ነው ብሏል። የሐዋሳው ሪፖርተራችን ዮናታን ዘውዲዮስ ዝርዝሩን ይዟል። ቢጉፋ ዞን ሜሎ ወረዳና ባስኬቶ ልዩ ወረዳ ህዝቦች መካከል የማንነት ግጭት የተፈጠረው ጥቅምት 2011 ዓ ም ሲሆን በዚያ አለመረጋጋት 160 ሰዎች ተፈናቅለዋል። ግጭቱ የፈጠነ መፍትሄ ባለማግኘቱ ምክንያት የተፈናቀሉትን ጨምሮ ቁጥሩ አሁን ከ37800 በላይ መድረሱና በመሎኮዛ ወረዳም ከ3 ሺህ በላይ አባወራዎች መፈናቀላቸው ታውቋል። ተፈናቅለው በየቦታው ያሉ ሰዎችም በራብ የተሰቃዩ መሆናቸውን ከየመጠለጣቢያ ያነጋገር ናቸው አቶ ዳንኤል ግርማ ገልጸዋል። ቦታ ስለሰው ልጅ የሚያስፈልጉ ነገሮች ምቹ ያልሆኑባቸው አካባቢዎች ላይ ነው። ቆላማ የሆነ አካባቢ ላይ ነው የተጠመሉት። ስለዚህ በጣም በርካታ ችግር የደረሰባቸው ነው። የወረዳው መንግስት አቅም የቻለውን ነገር ሁሉ ያደረገ ነበር፣ ግን አሁን ከወረዳው መንግስት አቅም በላይ ሆነው። ተፈናቅለው በየመጠለያ ጣቢያ ያሉ የባስኬቶ ብሄረሰብ ተወላጆች በቂ ትኩረት እንዳልተሰጣቸው መናገር አቤቱታ እያሰሙ ናቸው። ከመለ ወረዳ ተፈናቅለው ባስኬቶ ወረዳ ላይ ከሚገኙ ስድስት መጠለያ ጣቢያዎች ውስጥ በአንደኛው ተጠልሎ የሚገኙት አቶ ጳውሎስ ቁጫዶም እናቶችና ህጻናት በምግብ በውሃና በመጠለያ ችግር እየሞቱ እንደሆነም ተናግሯል። ስሚሶ ነው የሞቱት አንድ ወላድ እናት ሁለት መንታ ወልዳ ከነብም አምላካ ያው ደክማ አንድ እናት ሞታለች። የወረዳው አስተዳዳሪ አቶ ሳሙኤል ደሳለኝ የክልሉ መንግስት ለተፈናቃዮች ሲያደርገ ነበረው እርዳታ በቂ እንዳልነበረ አመልክተው በወረዳውና በክልሉ መካከል በተፈጠረ አለመግባባት ድጋፉ ለሁለት ወር ተቋርጦ መቆይቱን ተናግሯል። ሰሞኑን በተደረገ ግፊትና ርብርብ የክልሉ መንግስትና ረጅ ድርጅቶች የምግብና ምግብ ነክ ያልሆኑ እርዳታ እያቀረቡ መሆናቸውን አቶ ሳሙኤል ገልጸዋል። ይሄ ተፈናቃይ የተወሰኑ ድጋፎች በተቆራረጠ መልኩም ቢሆን እየተደረገ ነው ቆየው ላይ ለአስራ ስድስት ሺው ተፈናቃይ የመጣ ቁሳቁስም የተወሰኑ የምግብ አይነቶችም ሌሎች ነገሮች አሉ ያን ስጠቀሙ ቆይተው በመሀል ለሁለት ወር ያክል ተቋርጠዋል ይህንን ለክልልም በተደጋጋሚ ሪፖርት አድርገን ሰው ወደ ቀየው መመለስ አለበት እንጂ እርዳታ መቅረብ የለበትም የሚል አይነት አቋም ነበረና ሰው እስካልተመለሰ ድረስ የግድ መቅረብ አለበት የሚል ብዙ ክርክሮች ነበሩ እና መጨረሻ ላይ ህዳር ላይ የመጣው ቆይቶ የካቲት ወር ላይ ነው የመጣው ስለዚህ የካቲት ወር ላይ የመጣውን አሁን እየተጠቀሙ የቆዩበት ሁኔታ ነበረና አሁን ትናንት ወደ ሰባት ተሳቢ የገባ የምግብ ሌሎች አንዳንድ ነገሮች አሉ። እሱም ወደ ታች ወደ ተፈናቃይ የማውረድ ስራ እየሰራን ነው የቆየ ነው። ለተፈናቀሉ ዜጎች በቂ ድጋፍ ስለማይደረግ መጎዳታቸውና እስካሁንም በምግብ እጥረት ሰባት ሕጻናት መሞታቸውን ለቪኦኤ ገልጿል። በዘላቅነት ወደ ቀያቸው ለመመለስ የጸጥታ ችግር አሁንም መኖሩን ተናግሯል። የተፈናቃዩን ቁጥር መሰረት ያደረገ ሬሽን እና ሌሎች ድጋፎች እየተደረገ ካለመሆኑ የተነሳ ረሀብ አለ። ሕጻናት ሲሪየስ ለተጎዱበት ሁኔታዎች አሉ። እስካሁን ድረስ ሆስፒታል ላይ የተለያየ ሕክምና እየተደረገላቸው ያሉም አሉ። በጤና ጣቢያዎችም በተመሳሳይ መልኩ ድጋፍ የተደረገ ህጻናቶች አሉ። እንግዲህ ሪፖርቱ የሚያሳየው አጠቃላይ ከተፈናቃዮች ያገኘ ነው ከሰባት በላይ መሆኑ ህጻናት ወተ እንዳለፈ ነው። ስለዚህ አሁን ላይ በዚህ ጉዳይ ላይ የተለያዩ ረጂ ድርጅቶችም ኮሚኒኬት እያደረጉን ናቸው። አሁን እየገባ ያለውንም ወደ ታች የማውረዱን ስራ እየሰራን ነው። በቀጣይ ድንገት አቴንሽን አገኝቷል ብዬ ነው የማስበው። በፊት ያ ጉዳዩ እንዲወጣም አይፈለግም ነበር እና አሁን መንግስትም ጉዳዩን አውቆት ድጋፍ እያደረገ ስለሆነ እኔ ከዚህ በኋላ ችግሩ ሊተረፍ ይችላል የሚል እምነት ያለ በባስኬቶና በሞሎኮዛ ወረዳዎች ተፈናቅለው ውጭ ላሉ ሰዎች የሚውል የእርዳታ ምግብ እየተጓጓዘ መሆኑን የደቡብ ክልል የአደጋ ስጋት ስራ አመራር ምክትል ኃላፊ አቶ አበራ ውላ ገልጿል። ችግሩን በዘላቂነት ለመፍታት በሁሉም የክልሉ አካባቢዎች እንቅስቃሴ መጀመሩን አቶ አበራ ጠቁሞ የህግ የበላይነትን የማስከበር ስራም ጎን ለጎን እየተከናወነ መሆኑን ተናግሯል። ወደ ለማስመለስ በሚደረገው ጥረት እነሱም የዛው አካል ናቸው። ከዛ ውጭ ደግሞ እነዚህ ዜጎች ወደ ቀያቸው ሲመለሱ አንደኛ አስቀድሞ የህገበላይነት ገፊ ሀይል ለቁጥጥር ስር እንዲሆን የማድረግ ስራ ይሰራል። ከዛ ውጭ ደግሞ ለመጠለያ ቤታቸው ለተፈናቀለባቸው ዜጎች እንግዲህ የመጠለያ በህብረተሰቡ ሆነ በመንግስት የመልሶ ማቋቋም ስራ ይሰራል። ዘላቂ የሆነ ሰላም ሁኔታ እንዲፈጠር ይዳል ያደረጋል። ይሄ በሁሉም አካባቢዎች ነው። ለእነሱ ተለይቶ የሚቀር ነገር የለም፣ ለእነሱ ተለይቶ የሚሰራ ነገር የለም። እንግዲህ እንዳጠቃላይ ሁሉንም ተፈናቃዮች በሚመለከት ሰብዓዊ ድጋፉን ከማቅረብ ጎን ለጎን ይሄ ስራ ነው የሚሰራ እና እንዳጠቃላይ እንደ ክልል ይሄ ነው እየተሰራ ያለው። የቀረበውን ድጋፍ በመጠን ማወቅ እንችላለን? ድጋፍ እየቀረበ ነው እንዱ ከማለት ይልቅ ምን ያህል ድጋፍ ነው የቀረበ ያለው ለባስኬቶ ተፈናቃዮች አሁን ከቢሮ ውጭ መስክ ከሌለ ገና አሁን ዘወት ባለውበት ነው። እኔ የምጠይቀኝ ና አላቅም እሱን በሚመለከት በመጠን ሊገልጽ ላሳውቅ አልችልም። በደቡብ ክልል በነበሩ ግጭቶችና በሰላማዊ ሰዎች ላይ በተከፈቱ ጥቃቶች ምክንያት የተፈናቀሉ ከአራት መቶ ሺህ በላይ ሰዎች አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው መገለጹ ቀደም ሲልም ተዘግቧል። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብዲዮስ ሀዋሳም።